ዩናይትድ ስቴትስ የትኛውም ግዛት ውስጥ የሚገኙ ተመሳሳይ ጾታዎች ጋብቻ እንዲፈጽሙ መፍቀዷ በርካታ አፍሪቃውያንን አስቆጥቷል። ዩጋንዳዊው አንዲ ሙጌሻ ለምሳሌ ስለ ግብረ ሶዶማውያን የሚሰማቸውን በትዊተር ገጻቸው ላይ በግልጽ አኑረዋል። የተመሳሳይ ጾታ ጋብቻ መፍቀድ ማለት በዚህ ዓለም ላይ የኤድስ በሽታ በፍጥነት እንዲስፋፋ፣ የአባላዘር በሽታ ከቁጥጥር ውጭ እንዲሆን፣ ከዚህም ሌላ ለሰው ልጆች መጨረሻ ወይም ሞት ነው ሲሉ ያወግዛሉ። ባለፈው ሳምንት ይህንን የዩናይት ወደ ስቴትስ የከፍተኛ ፍርድ ቤት ውሳኔ በመደገፍ ኒውዮርክ አደባባይ የወጡትን ግብረ ሶዶማውያንን አስመልክቶ ደግሞ ሙጌሻ ዓለም ኃጢአትን አከበረች ብለውታል። ሙጌሻ በዚህ አስተያየት ብቻቸውን አይደሉም። ፈጣሪያችን ይርዳን ትክክለኛ ትዳር ያለው በወንድና በሴት መካከል ነው ሲሉ ደግሞ ጆ ሙጎቤ በጽሁፍ አስፍረዋል። ቄስ ማርቲን ሴምፖ በበኩላቸው የተመሳሳይ ጾታ ጋብቻ ማለት የተፈጥሮ ህግ የሚጣስበትና ልጆች የማይወለዱበት ዘመን እንደሆነ በድረገጻቸው ጽፏል። ግብረ ሰዶማዊነት በርካታ የዩጋንዳ ሕዝብ ብቻ አይደለም የሚቃወመው የሀገሪቷ ሕግም ጭምር ነው። ይሁንና እንደ ጁሌት ኪጉሊ ያሉ ተቃዋሚ ዩጋንዳውያንም አልጠፉም። መዲና ካምፓላ ላይ የሚገኘው የማካራሪ ዩኒቨርሲቲ የሳይንስ ተመራማሪ ምክንያታቸውን በጥናት ለማስደገፍ ሞክረዋል። ይህም ገና ጥንት በድንጋይ ዘመን መሆኑ ነው የተመሳሳይ ፆታ ግንኙነትን የሚያሳዩ ምስሎች ደቡብ አፍሪካ ውስጥ ተገኝቷል የሚል እንደዚህ ሆኖ የተፈጠሩ ሰዎች እዚያ አህጉር ላይም ይኖራሉ። እንደፈለጉት ሆኖ መኖር ደግሞ መብታቸው ነው፣ ምክንያቱም የሰብአዊ መብታቸው ነውና ማንም መኝታ ክፍላቸው ሄዶ እንዴት እንደሚኖሩ አይመለከትም ይላሉ አፍሪቃዊቷ የሳይንስ ተመራማሪ። ለዶች በለ ሳይንቲስቱ አክለውም ግብረ ሰዶማዊነት ከአንዱ ወደ ሌላኛው ሰው የሚጋባ የወላጅ አስተዳደግ የሚቀይረው አለያም በሕክምና የሚድን ወይም የሚመለስ ነገር አይደለም ይላሉ። ይህንን ሀሳብ ናይጄሪያዊው ኡሉዋፊፖ ኤዌንላ ይጋራሉ። ፔን የተሰኘው የመብት ተቆርቋሪ ድርጅት የናይጄሪያ ኃላፊ የሆኑት ኤዌንላ ናይጄሪያ በተመሳሳይ ጾታ ጋብቻ ላይ ባለፈው አመት የደነገገችው የ14 ዓመት የእስር ብይን የሚመለከታቸውን ሰዎች እያሸማቀቀ ይገኛል ይላሉ። ባለፉት 18 ወራት በርካታ ሰዎች በተለይም ህዳጣኑ የናይጄሪያ ግብረ ሰዶማውያን በከፍተኛ ፍርሃት ተውጠው ይኖራሉ። በርካታ ሰዎች በተገኘው አጋጣሚ ወይ አገሩን ለቀው ጠፍተዋል፣ ወይ ደግሞ ጾታዊ ፍላጎታቸውን ሸሽገው ይገኛሉ። የ14 ዓመቱ እስራት ብቻ አይደለም እነዚህን ሰዎች የሚያሸማቀቃቸው ይላሉ ኤዌንላ። እሳቸው እንደሚሉት ጥብቁ ሕግ ናይጄሪያ ውስጥ በርካታ ግብረ ሰዶማውያን ላይ ድብደባና የመሳሰሉ ጥቃቶች እንዲደርስ እድል መክፈቱ ነው። አንድ በመጻሩ ኤንኦይፒ የተሰኘ የናይጄሪያ ተቋም ባቀረበው የህዝብ መጠይቅ 87 ከመቶ የሚሆነው ህዝብ ግብረ ሰዶማዊነትን ይቃወማል። ይህ ቁጥር ከ1 ዓመት ተኩል በፊት 92 ከመቶ ነበረ። ባለፈው ሮብ ደግሞ ሞዛምቢክ በፖርቹጊስ ቅኝ ግዛት ስር በነበረችበት ወቅት በተመሳሳይ ጾታ ግንኙነት ላይ የደነገገችውን ቅጣት ሰርዛለች። ህጉ እነዚህ ሰዎች የግዳጅ ስራ እንዲፈጽሙና ስራ እንዳይሰሩ ይከለክላል። ከዚህም ሌላ የስነ አእምሮ ሐኪም ጋር እንዲሄዱ ያዛል። ነገር ግን ሰዎች ስለ ፆታዊ ፍላጎታቸው በይፋ ስለማይገልጹ ህጉ ብዙም ተግባራዊ አልሆነም ነበር። ዛሬ ስለ ግብረ ሰዶማዊነት ይፋ በማድረግ ህብረተሰቡን እናስገነዝባለን የሚሉት የዩጋንዳና የናይጄሪያ ተሟጋቾች ከህዝባቸው የሚያገኙት ምላሽ ግን ተቃራኒው ነው።